እንዲሁም እንግዶቻችን ኢትዮጵያ ውስጥና በዓለም ዙሪያ ያሉ ዘጋቢዎቻችን የባለ ብዙ ቀለም ሀሳቦች መናዳ፣ ረጅም የአብሮነት ጎዳና ጋቢና፣ ቪኦኤ የአዲሱ ትውልድ ድምጽ። ሰላም ለእናንተ ይሁን፣ አድማጮቻችን። የዕለቱን መሰናዶዎች ይዘን መጥናል። ከዚያ በፊት ግን ማሳሰብ ያለን በኮቪድ-19 ወይንም በኮሮና ቫይረስ ስርጭት ስጋት ምክንያት የአሜሪካ ድምፅ ዋና መስሪያ ቤት ህንፃና የሥራ ቦታዎችን ከተወሳክ ነፃ ለማድረግ ሲባል ዝግ በመሆናቸው ይህ የምትከታተሉት ቅንብር በአጣዳፊው ሁኔታ ምክንያት በቀጥታ የሚተላለፍ አይደለም። ዝግጅቶቹና ዘገባዎቹ ቀደም ሲል የተቀረጹ ወይንም የተላለፉ ሊሆኑ ይችላሉ። በዘገባዎቹ ውስጥ ግን በመሠረቱ ስህተት የለም። የተረጋገጡና በማስረጃዎች የተደገፉ እንዲሁም ሚዛናዊ እንዲሆኑ ለማድረግ ሙያው የሚጠይቃቸው ጥረቶች ሁሉ ተደርገዋል። ይሁን እንጂ ያረጁ፣ በጊዜ ምክንያት የተለወጡ ጭብጦችና ሀዞች ቢኖርባቸው በቅድሚያ ይቅርታ እንጠይቃለን። አሁን ወደ መጀመሪያው ጥንቅር ንለፍ። ኢትዮጵያ በውጭ አገራት የተሰጡ የግልግል ዳኝነቶችን በሀገር ውስጥ ያለተጨማሪ ስነ ስርዓትና ቅድመ ሁኔታ ለማስፈጸም የሚያስችላትን ሰነድ ለማጽደቅ እየተዘጋጀች ነው። የኒውዮርክ ኮንቬንሽን የተሰኘውን ይህንን ሰነድ ለመቀበል የሚኒስትሮች ምክር ቤት የወሰነ ሲሆን ገዥነቱን ለማጽደቅ ደግሞ የሕዝብ ተወካዮች ምክር ቤት ቀጠሮ ይዞለታል። ለመሆኑ የሰነዱ ዓላማ ምንድን ነው? ኢትዮጵያ ሰነዱን በመፈረሟ የምትጠቀማቸውና የምትጎዳባቸው ጎኖችስ አሉ ወይ? እነዚህን ጥያቄዎች አንስተን ከባህር ዳር ዩኒቨርሲቲ የግብርና የኢንቨስትመንት ህግ መምህር ምስጋናው ጋሻ ጋር ቆይታ አድርገናል። አቶ ምስጋናው የሰነዱን ምንነትና ይዘት በማስረዳት ይጀምራሉ። እሺ፣ አመሰግናለሁ። እንግዲህ የተባበሩት መንግስታት ድርጅት አለም አቀፍ የቃል ኪዳን ሰነድ ነው። ይሄ ሰነድ በውጭ ሀገር የተሰጡ የግልግል ዳኝ በሀገር ውስጥ ያለ ተጨማሪ ስነ ስርዓትና ቅድመ ሁኔታ ለማስፈጸም እንደ አውሮፓውያን አቆጣጠር በአስራ ዘጠኝ ሀምሳ ስምንት ዓመተ ምህረት ጁን ሰባት ወደ ስራ የገባ ዓለም አቀፍ ቃል ኪዳን ሰነድ ነው። ይህ ዓለም አቀፍ የቃል ኪዳን ሰነድ በዋናነት ዋና ዓላማው የግልግል ዳኝነትን ማበረታታት ነው። እንደምናውቀው የግልግል ዳኝነት ከመደበኛው የፍርድ ቤት ሂደት የተሻለ የተከራካሪ ወገኖችን ወጪና ጊዜ የሚቆጥብ ለተከራካሪ ወገኖችም ሰፋ ያለ ነትና ባለቤትነት ሰርቲፊኬት የሚሰጥ ስርዓት ስለሆነ አለም አቀፍ የቢዝነስና የኢንቨስትመንት ሰዎች ይሄድ ይፈልጉታል። ስለዚህ የተባበሩት መንግስታት ድርጅት የአለም ኢኮኖሚን ለማሻሻል ንግድና ኢንቨስትመንትን ለማበረታታት ነው ይሄን አለም አቀፍ የቃል ኪዳን ሰነድ ወደ ስራ እንዲዛ ያደረገው። ይሄንን ስምምነት እስካሁን ድረስ ካልፈረሙ ሀገራት መካከል ኢትዮጵያ አንዷ ነበረች። በቅርቡ ግን እንድትፈርም የሚኒስትሮች ምክር ቤት ለተወካዮች ምክር ቤት ይሄንን ሰነድ መርቶታል ኢትዮጵያ ይሄንን በመፈረሟ የምታገኘው ጥቅም ምንድን ነው በጣም ጥሩ እንግዲህ እንደሚታወቀው አለም አቀፍ እንደዚህ አይነት አለም አቀፍ የቃል ኪዳን ሰነዶችን አስፈጻሚው አካል የካውንስል ሚኒስተርስ የምንለው ማለት ነው እሱ ፈርሞ ነው ለተወካዮች ምክር ቤት እንዲጸድቅ የሚልከው ከአሁን ድረስ ኢትዮጵያ ለምን አልፈረመችም የሚለው በራሱ በጣም ግልጽ ያልሆነ ነገር ነው ምክንያቱም ከአስራ ዘጠኝ ሀምሳ ስምንት ጀምሮ በርካታ ሀገራት ከመቶ ስልሳ ሀገራት በላይ ይህን ስምምነት ፈርመውታል። የኢትዮጵያና ዋና ዋና የንግድና የኢንቨስትመንት አጋሮች ጨምሮ ማለት ነው። ነገር ግን ኢትዮጵያ እስካሁን ድረስ በግልጽ በማይታወቅ ምክንያት ሳትፈርም ቆይታለች። ይህ ማለት ኢትዮጵያ በውጭ ሀገር የተሰጠ የግልግል ወይም የሽምግልና ዳኝነት እናታስፈጽም ማለት አይደለም። በፍትሐብሔር ስነ ስርአት ህግ አንቀጽ አራት መቶ ስልሳ አንድ መሰረት ወደ ስድስት የሚሆኑ ቅድመ ሁኔታዎች አሉ። ለምሳሌ ውሳኔ የተሰጠበት አገር የኢትዮጵያን ፍርድ የሚያስፈጽም ከሆነ ይሄ ሪስፕሮሲቲ የምንለው ግልግሉ የስነ ስርአት ህግን ተከትሎ የተወሰነ ከሆነ የግልግል ዳኞችን ለመምረጥ ተከራካሪ ወገኖች እኩል እድል አግኝተው ከነበረ ዳኝነት ጉባኤው ህግ በሚፈቅደው መሰረት እየተቋቋመ ከሆነ ብይን የተሰጠበት ጉዳይ በግልግል ሊታይ የሚችል ከሆነ እና ብይኑ በኢትዮጵያ ህግ መሰረት መፈጸም የሚችል ከሆነ የሚሉትን ቅድመ ሁኔታዎች ሲያሟላ ከአራት መቶ ሀምሳ ስድስት እስከ አራት መቶ ስልሳ በተቀመጡት ስነ ስርዓቱ መሰረት ማለትም ማመልከቻ ቀርቦበት ተከራካሪ ወገኖች ቀርበው ሙግት አድርገውበት የሚፈጸም ነው የሚሆነው። እነዚህን ቅድመ ሁኔታዎችና ስነ ስርዓቶች ስናይ በኒውዮርክ ኮንቬንሽን ወይም በኒውዮርኩ ስምምነት ከተቀመጡት ቅድመ ሁኔታዎች ጋር በአብዛኛው የሚመሳሰሉ ናቸው። ከነዚህ ቅድመ ሁኔታዎች የኒውዮርክ ስምምነት አሁን የሚጸድቀው ማለት ነው ስምምነት የሚያስቀረው በዋናነት ይሄን ሪስፕሮሲቲ የምንለውን ወይም ደግሞ ውሳኔው የተሰጠበት ሀገር የኢትዮጵያን ፍርድ የሚያስፈጽም ከሆነ የሚለውን ቅድመ ሁኔታ ብቻ ነው እና የተወካዮች ምክር ቤት ይሁንታ የሚሰጠው ከሆነ በዋናነት ቅድም እንዳልኩት የዓለም ዋና ዋና ኢኮኖሚዎች የፈረሙት የተስማሙበት ስምምነት ነው፣ የኢትዮጵያን ዋና ዋና የንግድ አጋሮች እና የቀጥተኛ ኢንቨስትመንት ምንጮች ጨምሮ ማለት ነው። ስለዚህ የብዙ የቢዝነስ እና የኢንቨስትመንት ሰዎችን ዓለም አቀፍ የኢንቨስትመንት እና የቢዝነስ ሰዎችን እምነት የሚገነባ ነው ብዬ አስባለሁ። ከዚህም በተጨማሪ እንደምናውቀው ኢትዮጵያ የዓለም የንግድ ድርጅት ለመቀላቀል እንቅስቃሴ እያደረገች መሆኑን ይታወቃል። ስለዚህ ለዛ የምታደርገውን እንቅስቃሴ የሚደግፍ ነው። ከኢኮኖሚው አንጻር ስናየውም የግልግል ዳኝነትን ማበረታታት እንዲሁም የግልግል ዳኝነት ብይኖችን ማስፈጸም የነጻ ገበያ ስርዓትን የመገንባት ለንግድና ለኢንቨስትመንት የተመቸች ሀገር የማድረግ አካል ተደርጎ ሊወሰድ ይችላል። ይህንን ስምምነት ሀገሪቱ ከፈረመችና ካጸደቀች ግን በርካታ የአርቢትሬሽን ወይም የግልግል ዳኝነት ችሎቶች ኢትዮጵያ ውስጥ ሊካሄዱ ይችላሉ። ይሄ ደግሞ ኢትዮጵያ ውስጥ ላሉ የሕግ ባለሙያዎች ስፔሲፊክ ለሆኑ ሙያዎች ኮንስትራክሽን ዘርፍ ላይ እንደ ቢዝነስ ዘርፍ ላይ ላሉ ባለሙያዎች ተጨማሪ የስራ እድል ይፈጥራል ብዬ አስባለሁ። ከህግ ባለሙያዎች በተጨማሪ ኢትዮጵያ ይህንን ሰነድ በመፈረሟ ምክንያት በኢትዮጵያና በኢትዮጵያውያን ላይ የሚመጣ የጎንዮሽ ጫናስ አለው ወይ? ወይም ይህንን ሰነድ ኢትዮጵያ በምትፈርምበት ጊዜ ከግምት ውስጥ ማስገባት ያለባት ጉዳዮችስ አሉ ወይ? አዎ፣ ይኖራሉ። ምክንያቱም እነዚህ ዓለም አቀፍ የግልግል ዳኝነት ክርክሮች ላይ አቅም እንዲሁም በዓለም ያለን ተደማጭነት ወሳኝ ቦታ ይኖረዋል። ስለዚህ ከአሁኑ የህግ ባለሙያዎችን የማዘጋጀት ወይም ለዚህ ለዚህ ለግልግል ዳኝነት ምቹ ሁኔታዎችን መፍጠር ይቻል ይገባል ብዬ አስባለሁ። በተለይም አሁን ላይ የግልግል ዳኝነት በራሱ ቢዝነስ ነው። በራሱ ምንዛሬ ሊያመጣ የሚችል ጉዳይ ነው። ስለዚህ በአንድ በኩል በሀገር ውስጥ ለግልግል ዳኝነት የሚመች ሁኔታ መፍጠር፣ ህጎችን ማሻሻል ያስፈልጋል። ኢትዮጵያ በውጭ ሀገር የተሰጡ የግልግል ዳኝነት ብይኖችን አስፈጸመች ማለት ኢትዮጵያ ውስጥም የሚደረጉ ወይም የሚሰጡ የግልግል ዳኝነት ብይኖች በበርካታ ሀገራት ተፈጻሚ ይሆናሉ ማለት ነው። ስለዚህ ኢትዮጵያ ውስጥ በርካታ የግልግል ዳኝነት ችሎቶች ይኖራሉ። ለእነዛ ምቹ ሁኔታን መፍጠር ያስፈልጋል። ነገር ግን ኢትዮጵያ በዋናነት ይህን በውጭ ሀገር የተሰጡ የግልግል ዳኝነቶች በዓለም አቀፍ የግልግል ዳኝነትን ይሁን እንዲሁም በሌላ ሀገር የተሰጠ ዳኝነትን ማስፈጸም ውስጥ ስለምትገባ፣ በተለይ የኢትዮጵያውያን ነጋዴዎች የኢትዮጵያውያን ኢንቨስተሮች በዓለም አቀፍ የግልግል ዳኝነት ላይ ሲቀርቡ በአግባቡ መከራከር ይጠበቅባቸዋል። በባለሙያ መወከል ይጠበቅባቸዋል። ስለዚህ እውቅና ሊያገኙ ይገባል። ምክንያቱም እነዚህ በውጭ ሀገር የተሰጡ የግልግል ዳኝነቶች ኢትዮጵያ ውስጥ የሚፈጸሙት ኢትዮጵያ ውስጥ ንብረት ስላለ ወይም ኢትዮጵያ ውስጥ ገቢ ስላላቸው ስለሆነ አንዳንድ ጊዜ ፍርዶች ቀጥታ ይፈጸማሉ ሲባል የእነዚህን አካላት መብት ቀጥታ የሚጎዱ በመሆኑ በዓለም አቀፍ ክርክሮች ላይ የሚከራከሩ የራሱ መንግስትን ጨምሮ ማለት ነው የኢትዮ የኢትዮጵያውያን ነጋዴዎች ወይም ኢትዮጵያ ውስጥ ንብረት ያላቸው ሌሎች ኢንቨስተሮች እና የቢዝነሶች በአግባቡ መከራከር ይገባቸዋል ማለት ነው። ከጋቢና ጋር ናችሁ ከአሜሪካ ድምፅ ራዲዮም ነው ወደ እናንተ እየቀረበ ያለው በመቀጠል ወደ አምቦ እናቀናለን ሶስት የአምቦ ከተማ ወጣቶች ያድኔ የደረቅ ቆሻሻ ማንሳት አገልግሎት የሚል ማኅበር አቋቁመው ውጤታማ እየሆኑ መሆናቸውን ይናገራሉ ናኩር መልካም ስሜ ታምራት ደለለው ይባላለሁ። የምኖረው አምቦ ከተማ ውስጥ ዜሮ ሁለት ቀበሌ ውስጥ ነው የምኖረው። በአውቶ መካኒክ ነው የተመረኩት። አሁን የምሰራው ደረቅ ቆሻሻ በማንሳት አገልግሎት ላይ ነው። ስሜ ሄኖክ ይባላል። ሐዋሳ ዩኒቨርሲቲ የኮምፒውተር ሳይንስ ምሩቅ ነኝ። አሁን ታምራት እንዳለው በደረቅ ቆሻሻ ማስወገጃ አገልግሎት እየሰጠ ነው። በከተማ ውስጥ ምን ያህል ደንበኞች አላችሁ? በአሁኑ ሰዓት የደንበኞቹ ሁኔታስ ምን ይመስላል? ስለ ቆሻሻ ግንዛቤ አላቸው ቆሻሻውን ስታነሱ I cool. ለእናንተ የሚያስፈልገውን ትብብር ያደርጋሉ። ያሉን ደንበኞች አምስት መቶ ያህል ነው። እንግዲህ ከስር ከስር እየጨመር እንሄዳለን። በምን ያህል ጊዜ ነው የምታስከፍሏቸው? እኛ በወር ሰላሳ ብር እናስከፍላለን። እኛ ደግሞ በየሳምንቱ ኤደን ያለውን ቆሻሻ እናነሳለን። በምንድ ነው? እኛ በመኪና ነው ተከራይተን ነው አገልግሎት የምንሰጠው ማለት ነው። እና ደንበኞቻችንንም ያልናቸውን ሁሉ እየተገበሩ አሉ። እንግዲህ በሂደት ደግሞ መስተካከል ያለባቸውን ነገሮች ያስተካክላሉ ብለን እንገምታለን። ሄኖክ እንዴት ነው ወደዚህ ስራ መግባት የቻልከው? ወደዚህ ስራ ስትገባ ያጋጠሙ ተግዳሮቶች የሉም ወይ? ወደዚህ ስራ እንድትገቡ ያደረጋችሁ መሰረታዊ ነገሮች ምንድን ነው? ወደዚህ ስራ ስንገባ አንደኛ፣ ማንም ሰው ስራ ሲፈጥር ወይም ስራ ዓለም ውስጥ ሲገባ ከችግር ነው የሚነሳው። ፕሮብሌም ለምንም ነገር መነሻ ስለሚሆን፣ ይህኛው ችግር ስናይ በከተማችን ውስጥ ሰው ቆሻሻ ንጹህ መሆን ይፈልጋል፣ ከተማው እንዲነጻለት ይፈልጋል። ግን ቆሻሻውን የት እንደሚጥል ደግሞ ለዚህ ለዚህ መንገድ ደግሞ ምን አሰብን እኛ። እነዚህ ሰዎች ችግራቸውን ብንቀርፍላቸው እኛም ተጠቃሚ እንሆናለን፣ ከተማችን ይጸዳል፣ ሰውም ያርፋል የሚል ሀሳብ ይዘን ከታምራት ጋር ብዙ ጊዜ እና ከብዙ ሰዎች ጋር ተወያየን። ከዛን ሶስት ሆነን ይሄን ስራ ለምን አንጀምርም ብለን ስንነሳ እንዳለው መኪና ያስፈልገናል፣ ምክንያቱም የሚጣልበት ቆሻሻ በጣም ሩቅ ነው። ያንን ስናስብ ከባድ ስለሚሆን መኪና ያስፈልጋል። መኪና እንደምንም ብለን ከሰው አገኘን። ያንን ከጀመርን በኋላ ወደ ሰዎች ሄድን። አሁን ከሀዋሳ ዩኒቨርሲቲ ተመርቄኔ ወደዚህ ስራ ስገባ ብዙዎች ኮመንት ያነሳሉ። ለምን በተመረክበት አሰራም የሚሉ ሀሳብ ይነሳል። በዛ መስራትም በጣም ጥሩ ነው፣ ግን ሰው በጣም ውስጡ ባለው ነገርና ችግር እየፈታው ነው። የሆነ በዚህ ከተማ ላይ አስተዋጽኦ እያደረግኩ ነው የሚል ስሜት ሲሰማን ደግሞ የተሻለ ስለምንሰራ በዚህ ስራ ላይ እንድንሳተፍ በጣም ድፍረት ሆኑናል። ከዛን ይኸው እንዳየኸው በመኪና በጣም ቆሻሻ እየሰበሰብን እየሰራን ያለ ነው ማለት ነው። ታምራት ቅድም ስናወራ ሻ የማንሳት ስራው ላይ እንድገባ ያደረገኝ አንድ ነገር አለ ብለህ ነበር። ምንድን ነው ያ ነገር? ያ ነገር እንድንገባ ያደረገን ከአካባቢያችን ወይም ደግሞ ከቤተሰብ አንጻር ነው። ምንድነው እሱም ቤት ውስጥ ቆሻሻ ከመከመሩ የተነሳ አንደኛ ያልሆነ በሽታ ለተለያየ በሽታ እየተጋለጡ ባሉበት እሱንም የተሰበሰቡን ራሱ በሶስት ወር በአራት ወር የተሰበሰቡን ራሱ ለመጣል ራሱ አስቸጋሪ ነው። ሰውም አይገኝም። ሌላ ደግሞ ጋሪም ቢገኝ እንኳን ያ ጋሪ ኦቨር ሂሳብ ነው የሚጠይቀው። ጋሪውም ደግሞ ከእኛ ቤት ወሰደ እንጂ የት እንደሚጣል ራሱ አይታወቅም። አንደኛ ከእኛ ቤት ወስዶ ወይም ጓሯችን ሊጥል ይችላል ወይም ደግሞ መንገድ ላይ ሊጥል ይችላል። ወይም ደግሞ እዚሁ ሰፈር ውስጥ ሊጥል ይችላል። ብዙ አይርቅም ማለት ነው። ከዚህ አንጻር ነው ለቤተሰብም ይሆናል ለእኛም እንጠቀማለን፣ ለከተማውም ይጠቀማል በሚል አንጻር ነው። ከጀመራችሁ አንድ ወር እንደሆነ ቀድማችሁ ነግራችሁኛል፣ እና እስካሁን ባለው ሂደት ምን አይነት ፈተናዎች አሉ በስራ ውስጥ? ይህንን ከመመለሴ በፊት ታምራት፣ አሁን ባነሳው ሀሳብ ላይ በጣም ድፍረትና እንድንነሳሳ ያደረገን ፕራክቲካል ክርስቲያኒቲ የሚባል በጎ አድራጎት ቲም አለ እና በዛ ቲም ላይ ከተማን ሶስቴ አጽድተን ነበረ። ሶስቴ ከተማን ስናጸዳ ህዝቡ ቆሻሻ እያመጣ ይጥልብናል። አስፋልት ላይ ከቤቱ እያመጣ ሽንኩርት እናገኛለን አስፋልት ላይ እና በጣም ቻሌንጅ ያደረገን አንደኛ ተማሪዎች ነን ተሰብስበን አንድ ላይ የምናጸዳው ይሄኛ ሁሉ ምንድን ነው ምክንያት ሲባል ሰው ምን ጥልበት የለንም የሚል ምክንያት አነሳ። ሲያነሳ ይሄንን አውርተንበት ነው ወደዚህ ስራ የገባ ነው። ልክ ስንገባ ደግሞ በጣም ተግዳሮት ያለብን ምንድን ነው ሰው የደረቅ ቆሻሻና ፈሳሽ ቆሻሻ ስለሚበዛ አንደኛ ለጤናም ጥሩ አይደለም። ሁለተኛ አሁን ግሎቮች ጓንቶች ምናምን ብዙ እያገኘን አሁን የተወሰነ ካልኩ ቲም ከፕራክቲካል ክርስቲያኒቲ ሰጥተው ግን አሁን እሱ ሲያልቅ ደግሞ እነሱም የላቸውም። ለዚህ መጠቀም ስለማንችል ግሎቮች ምናምን የሉንም። እሱ ደግሞ ካልተጠቀምም ጤና ላይ ችግር አለው። ሌላኛው ደግሞ ሰውን ሄደን በየቆሻሻው ስናነሳ ግንዛቤ ስለሌለው አንዳንዱ አልቀረባችሁም ብሎ የሚያለቅጥ ይኖራል። ሰርታችሁ ሞታችኋል፣ ነገ ታቆማላችሁ ይላል። ህዝቡ ላይም የማንፈርደው ከዚህ በፊት ይኸው መተናል ብለው ብር እያስከፈሉ የሚጠፉ ብዙ ሰዎች አሉ። ይህንን ብዙ እምነት እንድናጣ እንኳን አድርጎናል። አሁን ራሱ አምስት መቶ ደንበኞች ሲኖሩን በጣም ቻሌንጅ ነው ለኛ። ግን አሁን ሰው ሲያይ እየለመደ እየለመደ እየመጣ ነው። ሌላኛው ደግሞ ስቲከር ለጥፈን ነው በር ላይ በራቸው ላይ ኖሩም እነሱ አልኖሩም ቆሻሻ እያነሳል ምን ሄደው አሁን ሌላው ቻሌንጃችን ምንድን ነው? እንደዚህ መክፈል የማይፈልግ በራቸው ላይ ያስቀምጣል የሚከፍሉ ሰዎች ላይ በር ላይ ያኔ ከዛ ቤት እኛ ጋር ምንድ ነው ሁሌ ስናነሳ ድካም ነው የሚሆንም ሰውም አንደኛ ከዚህ አይነት ስራ ቢቆጠብ በጣም መልካም ነው። ቢተባበረን መልካም ነው። ላለ አላማችሁ እስከ ምንድን ነው ይሄ ቆሻሻ አሁን ዝም ብሎ ከዛ ሄዶ ከሚከማች ኮምፖስት ቢሆን አንደኛ ላስዋደሩ ግብአት ለምናን ነው ነው። ሌላው ደግሞ ይሄ ላስኪቶ አለ ሀይላንዶች አሉ። ይሄ ሀይላንድ ደግሞ ሪሳይካል ወደ ማረግ ለሌላ አገልግሎት መስጠት እንዲሆል ማረግ ነው አላማችን ማለት ነው። ወደፊት ወደፊት በዚህ ቆሻሻ ራሱ ብዙ ነገር መስራት ይቻላል። እኛ ግባችን ዛሬ ሰብስበን የእለት ሳይሆን ነገ ትልቅ ቦታ ለመድረስ ነው። እዚሁ ከተማው ላይ ማለት ነው። ብዙዎችን የሚያቀፍ አገልግሎት ለመስጠት ከእናንተ ለምንድን ነው የሚማሩት? ወጣቶች ሌሎች ከኛ ያው እንደምታየው ሰው ትልቅ ነገር ከመጠበቁ የተነሳ ነው ትልቅ ደረጃ ማይደርሰው እና ትልቅ ማሰብ ጥሩ ነው፣ ግን ከትንሽ ነው የሚጀመረው። አስር ለመድረስ ከአንድ ተብሎ እንደሚጀመር ማለት ነው። እያንዳንዱ ሰው ያለውን በአካባቢው ያለውን ችግር አይቶ ያለውን የጎደለ ነገር አይቶ ቤቱ ጓደኞቹ ጋር እንደ ከተማ ቢያይ ብዙ አይነት የስራ እድል እንዳለ ይታየናል። ለዚህ ስራ ሳንንቅ ወደ ስራ ብንሄድ ትልቅ ደረጃ እንደርሳለን። ያኔ ሁሉም ሰው ለስራ ያለው አክብሮት በጣም ጥሩ ይሆናል ማለት ነው። ለዚህ ሁሉም ስራ ባይንቅ መልካም ነው። ወደ ስራ ይግባላል። ወሳኝ አላማ ስራ ደግሞ አለማናቅ ምን የትኛውም ስራ ይሁን ትንሽም ትልቅም ይሁን፣ ባሬላ መሸከም፣ ሚኒስትሮን መጥረግም፣ መኪና ማጠብም ለምን አይሆን? ወጣቱ አመለካከቱ መቀየር አለበት። ወጣቶቻችን፣ በተለይ ደግሞ ከዩኒቨርሲቲ ተመርቆ ማስታወቂያ ማሳደድ ብቻ ሳይሆን፣ እስቲ ምንድነው አካባቢ መስራት መፍጠር የምችለው ነገር ብሎ ቢፈጥሩ መልካም ይመስለኛል። ታምራትና ሄኖክ አባት እንደሆኑ ነው የሰማሁትና ስሙትን ይንገሩኝ። በአሁኑ ሰዓት ልጆቹ በሚሰሩ ስራ ምን ያህል ደስተኛ ነት? እሽኔ የደለለው እነኚህ ልጆች ከልጅነታቸው ጀምሮ የእኛም ምክር ሀሳብ ሁሉ እየተቀበሉ የሚሄዱ ናቸው። በተመስታቸውም ሰክሰስ ሆነው በዩኒቨርሲቲ ደረጃም በዲፕሎም ደረጃም የጨረሱ አለ። ከጨረሱ በኋላ እንደምታዩ እንግዲህ ወዳው እንደ ድሮ ስራ ማግኘት ትንሽ ስለሚከብድ ሁኔታዎችን አጥንተው የደረቅ ቆሻሻ ማንሳት ከቤተሰብ ጀምሮ ራዕዩን አመጡ። ራዩ ላይ ዲስከስ አደረግን። እንደ ቤተሰብ ከተለመደው ልምድ ወጣ ያለ የተሻለ ይህን ስራ ጀምሮታል። ያው ስራውን በደስተኝነት ነው የጀመሩት። አንዳንድ ቻለንጆች ቢኖሩም ይህንን ያቀርባሉ ዲስከስ እናረጋለን። ዛሬ የገጠመንን ነገ ደግሞ የምፈታበትን ሚንስሎ እያመቻቸን ስራውን እየቀጠሉ አሉ ማለት ነው። በጣም ነው የማመሰግነው። መልካም እደሊቅ ናቸው ማለት እፈልጋለሁ። በርቱ ናኮርን ለቀደመው ዘገባ እናመሰግናለን። በቀጣይ ከአንድ የፎቶግራፍ ባለሙያ ጋር እንተዋወቃለን። የፎቶግራፍ ባለሙያው ዳዊት ጥበቡ ነው። ዳዊት ነዋሪነቱ በካናዳ ቶሮንቶ ነው። በቶሮንቶ ጎዳናዎች ላይ በሚዘዋወርበት ወቅት የሚያገኛቸውን ከተለያዩ የዓለም ክፍሎች የመጡ መንገደኞች እያናገረ ታሪካቸውን ከትቦ ከፎቶግራፍ ጋር በማቀዳጀት ጉዞ ስቶሪስ በመባል የሚታወቅ የፎቶ ድረገጽ ላይ ያሳያል ከኤደን ገረሞ ጋር አጭር ቆይታ ይኖራችኋል ሳደግ ጠበቃ ሆናለው ነበር የሚለው እያደገ ሲመጣ ግን ይሄ ህልሙ ተቀይሮ ወደ ስነ ጽሁፍና ፎቶግራፍ ጥበብ እንዳደላ ይናገራል የጋዜጠኝነትና የኮሚኒኬሽን ትምህርት በሐዋሳ ዩኒቨርሲቲ በሚወስድበት ወቅት በትርፍ ጊዜው በፎቶ ቤት ተቀጥሮ ፎቶግራፍ ማንሳት የጀመረው የዛሬ እንግዳዬ ዳዊት ጥበቡ ተመርቆ ከዩኒቨርስቲ ከወጣ በኋላም በጋዜጠኝነት እየሰራ የመጀመሪያ ካሜራውን ኒኮን ዲ 3200 በስምንት ሺህ ብር ለመግዛት ጥቂት ወራት ገንዘብ አጠራቅሟል። ካሜራውን የያዘ ሰሞንም ሁሉን ነገር ያነሳ እንደነበር ያስታውሳል። በማህበራዊ ድረ ገጾች ላይ ያገኛቸው የፎቶግራፍ ወዳጆቹም ጋር በአካል እየተገናኙ በህብረት ፎቶግራፍ ማንሳታቸውና መተቻቸታቸው ለተሻለ ስራ ረድቶኛል ይላል። ፌስቡክ እና እንደዚህ በሶሻል ሚዲያ የምንገናኝ እርስ በርስ የተገናኘን ሙያችንን ለማሳደግ አብረን የምንሰራበት ነገር ተፈጠረ እና ያ በጣም ረድቶኛል እና ምክንያት ነው። እና ወደ ደቡብ በመሄድ ሪፍት ቫሊ ሌኮችን በማንሳት እስከ አዋሳ ድረስ በፎቶግራፍ ኤግዚቢሽን ሁለት ሺ አስራ አምስት ላይ አዘጋጅተን ነበረ። በዚህ የፎቶግራፍ ቡድን በኩል የተዋወቃት አንዲት ዝነኛ ኢትዮጵያዊት የፎቶግራፍ ባለሙያ የፎቶግራፍ ጥበብን በጥልቀት እንዲገነዘብ እንደረዳችውም ይናገራል። ፎቶግራፍ ትምህርት ቤት አልገባሁም በጣም ፎቶግራፊ ጌታዬ ላይ በጣም ተጽዕኖ ፈጥራብኛለች ብዬ የማምነው አይዳ ሙሉ ለምትባል ፎቶግራፍ ላለች ኢትዮጵያ። ከእሷ ጋር በጣም ተቀራርብን። ብዙ ነገሮችን አስተምራኛለች። እሷ ላሊበላ፣ ጎንደር ሄደናል እና ስራዎቻችንን እንላካለን። መገስጽ ነው የሚባለው ትገጽተናለች። ጥሩ ከሰራን ጥሩ የሰራንበትን ምክንያት፣ ጥሩ ካልሆነ ደግሞ ጥሩ ያለበትን ምክንያት ትነግረናለች። በተዘዋዋሪ እየተማረን ነው ማለት ነው። ጥሩ ፎቶግራፍ ምን ይሆናል የሚለውን ነገር ከዛ ከእሷ ጋር እሷ ስትሰራ አብረን እሷን እናቅጣለን። አብረን በመዋላችን እና አብረን ብዙ ጊዜ በማሳለፋችን ብዙ ነገር እንድማር አድርጎኛል። ከዛ በተጨማሪ ደግሞ ዓለም አቀፍ ፎቶግራፈሮች ሲመጡ እኛ ከእነሱ ጋር እየሰራን ከእነሱ በጣም ብዙ ነገሮች ተምረናል ማለት ነው እና በዛ ነው እያደገ እያደገ የመጣው ፎቶግራፍ ለማንሳት በሚጓዝባቸው የኢትዮጵያ ክፍሎች ውስጥ ታሪካቸው ያልተነገረላቸው ብዙ የቱሪዝም መዳረሻዎች ሊሆኑ የሚችሉ ቦታዎችን ያስተዋለው ዳዊት ጉዞ በሚል ርዕስ የዝዋይ ገዳማትን ታሪክ በፎቶ የመዘገብ ስራ ጀመረ። እንደ ኢትዮጵያ በጣም ብዙ ታሪክ፣ በጣም ብዙ ቅርሶች፣ በጣም ብዙ ትውፊቶች ያሉ ህዝቦች ነን እና ያንን በደንብ ማውራትና ለዓለም ማሳወቅ ፈልጋለሁ የጉዞ ፕሮጀክት የሚለው እና ሁለት ሺ አስራ አምስት ላይ ዝዋይ ላይ አንደኛው ሀይቅ ላይ አምስት ደሴቶች አሉ። ከአንድ ሺ አንድ መቶ ስልሳ ሁለት ዓመት በፊት ሰው መኖር ይጀምር ነበር እዛ እና በዚህ ነው የምጀምረው። በቃ ይህ ነገር መታተም አለበት ይሄ ቦታ በደንብ መታወቅ አለበት ጊዜ ወሰንኩኝ የዛን ጊዜ ማለት ነው። ከዛ በኋላ በደንብ ተዘጋጅተን ወንድሜ የነበረ እሱም ጋር አንድ ላይ ሄደን አነሳን። ሰዎች ኢንተርቪው ያደረግኩኝ እና ጉዞ መቶ ስልሳ አምስት በሚል ጉዞ መቶ ስልሳ አምስት የተባለበት ደግሞ ከአዲስ አበባ መቶ ስልሳ ኪሎ ሜትር ስለሆነ በሶስት አምስት ኪሎ ሜትር ተጉዘን የምናገኘው ስራ በሚል ይህንን መጽሐፍ አዘጋጀው ማለት ነው። ሰማኒያ ፐርሰንቱ ስለ ዝዋይ ያወራና ከዝዋይ ጀምሮ አብያታ፣ ሳላ፣ ላንጋኖ፣ አዋሳ፣ አባያና ጫሙን ብሔራዊ ፓርኮቹን እነሱን ፊቸር አድርጌያለሁኝ ከሁለት መቶ በላይ ፎቶዎች አሉት። ፈተና ነው ብዬ የማስበው የነበረው መጽሐፉን ማሳተም ነበረ። ከባህልና ቱሪዝም ጋር አንድ ላይ በመሆን ለማሳተም ጥረት አድርጌያለሁኝ ብዙ ገፍቼ ሄጄ ነበረ እና ከእነሱ ጋር ለመስራት አልተቻለም። የተለያዩ ምክንያቶች ወፍታል። ብቻ ያው ድጋፍ አልሰጡኝም። እና በራሴ ነው መጽሐፉን ያሳተመው። ስራቸው በጣም መስተካከል አለበት ለወደፊቱ ማለት ነው። ከመጽሐፉ ህትመት በኋላም በተባበሩት መንግስታት የትምህርት፣ የሳይንስና የባህል ድርጅት ዩኔስኮ ስር በመሆን መጽሐፉን በፓሪስ አሳይቶና ለጥናትና ለምርምር እንዲሆን ማበርከቱን ነግሮኛል። በአሜሪካን ሀገር በዋሽንግተን ዲሲ ኮንግረስ ላይብረሪም እንዲሁ በስጦታ መጽሐፉን አበርክቷል። በግሪክ ሀገርም ስራዎቹን በብላንኮ ጋለሪ በተደጋጋሚ አሳይቷል። በስደት ህይወቱን በካናዳ ከጀመረ በኋላ ብቸኝነቱን በካሜራ በኩል እንዳሸነፈው የሚናገረው ዳዊት በቶሮንቶ ጎዳናዎች ላይ ወደ ስራ ሲሄድና ሲመለስ የሚያገኛቸውን የልዩ ልዩ አገር ዜጎች እያስፈቀደ ታሪካቸውን እየጠየቀ ከፎቶግራፍ ጋር በማቀናጀት ጉዞ ስቶሪስ ብሎ ሰዎች ታሪካቸውን የሚያካፍሉበት መድረክ ከፍቷል። ከድሮ ጀምሮ የምከተለው ሂውማንስ ኦፍ ኒው ዮርክ የሚል የፎቶግራፊ ፕሮጀክት ነበረ እና ሂውማንስ ኦፍ ኒው ዮርክ ምንድን ነው የሚያደርገው? የተለያዩ ሰዎች መንገድ ላይ እያቆመ ፎቶግራፋቸውን እያነሳ ከነዛ ሰዎች ዩኒክ የሆነ ታሪክ እያወጣ ይጽፋል እና ያንን ነገር ቶሮንቶ ላይ ለምንድን ነው ማልሰራው? የጉዞ ታሪኮች ጉዞ ስቶሪስ የሚለው ነገር ላይ ወሰንኩኝ። እና ያው ሁልጊዜ ካሜራ አለኝ እጄ ላይ ሰው እንደዚ አይነት ስራዎችን መስራት ጀመርኩኝ። ከዛ አንድ እየተባለ ሁለት ከብዙ ሀገር ሰው ለመጎብኘትም ለመኖርም የሚመጣበት ሀገር ስለሆነ ከነዛ በጣም ብዙ የምንማረው ነገር ይኖራል። ብዙ ጓደኛ የለኝም እዚህ ከቤተሰብ ርቄ ነው የምኖረው እና በየቀኑ ይህንን ነገር ማድረገኝ ለእኔ ራሱ ሁልጊዜም ቢሆን የምሰራው ነገር አለ። ሁልጊዜም ቢሆን ያ ሰው ለእኔ የሚያስተምረኝ ነገር ይኖራል ከዛ ከሚነግረኝ ሰው ታሪክ ማለት በሁለት ሺህ አስራ ዘጠኝ በቃ ይህን ነገር ማድረግ አለብኝ ብዬ አቀድኩኝ። ከዛ ጊዜ ጀምሮ ሁለት መቶ የሚደርሱ ፎቶዎችን ሼር አድርጌያለሁ ከእያንዳንዱ ታሪክ በጣም ከሁሉም የምትማሪው ብዙ ነገር ይኖራል። እንደ ውጣ ውረዳችን እና ውስጣችን እንዳለው ነገር ትምህርቱም ይለያያል። ለወደፊት የጉዞ ስተርሲን ግልጽ የማዳበርና እንዲሁም የኢትዮጵያ የቱሪዝም መዳረሻዎችን በፎቶግራፍ እያስደገፉ በመጽሐፍ በማሳተም ለዓለም የማስተዋወቅ እቅድ ያለው የፎቶግራፍ ባለሙያው ዳዊት በቅርቡ የሚወጣ በሰሜን ኢትዮጵያ ውስጥ ካሉት የቱሪዝም መዳረሻዎች አንዱ ላይ ያተኮረ የጉዞ መጽሐፍ ለህትመት ለማብቃት እየሰራ መሆኑን ነግሮኛል። ለአሜሪካ ድምፅ ሬዲዮ ኤደን ገረመው። ዛሬም አብራችሁን ስለነበራችሁ እጅግ እናመሰግናለን አድማጮች። የነገ ሰው ይበላል።